ዶክተር ስህን ተፈራ በሴቶች መብት ንቅናቄ ውስጥ ስማቸው ከሚጠሩ ሴቶች መካከል ቀዳሚዋ ናቸው ሴት ልጅ ከወንድ ልጅ እኩል ሆና የመማር የመስራት ለራሷ ብሎም ለሌላዋ ሴት መብት መቆምን ከትምህርት ቤት ሳይሆን የአስራ ሁለት ዓመት ልጅ እያለሁ ከአያቴ ያየሁትና የህይወት መርህ አድርጌ ያደኩበት ነውም ይላሉ የሴቶች የእኩልነት ጥያቄ ከወንዶች መብት ላይ የሚቀንስ ሳይሆን በሰብአዊነት የሚገኝ መሆኑንም የሚናገሩት ዶክተር ስህን አሁንም በአመለካከት ዙሪያ ብዙ ስራዎች መሰራት እንዳለባቸው ይጠቁማሉ። ስለ መብት ስናወራ ስለ ራሳችን የመብቃት ኃይል ስንለው ከወንድ የሚቀነስ ነገር አይደለም። እንደ ኬክ ተጎርሶ የሚያልቅ ነገር አይደለም። ሴቷ ስለተማሪዎች የእሷ ከፍታ፣ የእሷ ወደ ደህና ቦታ መድረስ እሱን ዝቅ ያደርጋል የሚለው እውነት አይደለም። ስራቸው ከየት እንደመጣ ይገባኛል። ብዙ ጊዜ ለዘመናት ወንዶች የበላይነት ተጠይቆ ስለማያውቅ ተፈትሾ ስለማያውቅ አሁን ትንሽ ምቾት ቢነሳ አይገርመንም። ለወንዶች ብቻ ሳይሆን ለሴቶች ምቾት ይነሳል። ምክንያቱም አንዳንዴ ዝቅ ያለ ቦታ መኖር ትንሽ የሆነ ምቾት የሚሰጠው ነገር አለ። ሴቶች ብዙ እንዲማሩ ካልተጠበቁ ተምራም የትም አትደርስም ተብላ በግድ ዩኒቨርሲቲ ጨርሳ ብዙ መስራት እንደሌለባት የምታስብ ሴት አይ አሁን እኩልነት ነው፣ እኩል መትጋት አለብሽ፣ እኩል መስራት አለብሽ ደግሞ ዛችሁ ተመጣጣኝ ሆነ ለአንቺም ይሻላል የሚለው ነገር በኃላፊነትም ለሴቶች ይጨምራል። ስለዚህ ትንሽ ማንገጫገጩ አይገርምም። የትም ዓለም ቢሆን ወደ እኩልነት መምጣት ለሌላው ያሰጋል። ግን አሁን ለምሳሌ በስራ ከሆነ የምንለው በሹመት ከሆነ የወንዶችን የበላይነት ማነቃነቁ ምንም ጥያቄ የለውም። ምክንያቱም ለምሳሌ ጠቅላይ ሚኒስትር አብይ ከሀያ የሚኒስትር ካቢኔዎች አስሩን ሴት ሲያደርጉ አስር ይሄ ቦታ ይገባኝ ነበር ያለ ወንድ ቦታውን እንዳጣ እንደሚሰማው ግልጽ ነው። ስለዚህ ምህዳሩ ይጠባል፣ ምንም ጥያቄ የለውም። ድሮ የወንድ ብቻ ወንዶች ከወንዶች ብቻ ሲወዳደሩ የነበረው ጠባቡ ቦታ አሁን ሴቶችን ሲጨምር ውድድሩ መስፋቱ ምንም ጥያቄ የለውም። ግን ምንድነው ማሰብ ያለብን ሲጀምር ማን ነው የወንድ ብቻ ያደረገው? ስህተት እኮ መጀመሪያም የወንድ ብቻ ስፔስ መሆኑ ነው ያኛው። ስለዚህ በታሪክ የመጣን ኢፍታዊነት የማስተካከል ስራ ነው እና መፍትሄ ወይም የኛ መልዕክት ሁልጊዜ ምንድን ነው እኩልነት ዊን ዊን ነው። የወንዶች የበላይነት ሲገጫገጭ፣ ሲፈተሽ አብሮት የሚመጣ ግን በጣም ጥሩ ነገሮች አሉ። ባልና ሚስት እኩል ሲሰሩ፣ እኩል ሲታገሉ ለወንዱም ከወንዱ ላይ ያለውም ጫና ይዘግ ይላል። ኢትዮጵያ ውስጥ የሴቶች መብት እንቅስቃሴ ስለተጓዘው መንገድ እና አሁን ላይ ስላሉበት ጋሬጣዎችም እንዲህ ያስረዳሉ። ለውጥ የለም ማለት አይቻልም። በጣም ብዙ ለውጥ አለ። ተታኩልና በህገ መንግስት መጥበቅ ብቻ ሳይሆን በተለይ ሲቪል ሶሳይቲ ባለሙያዎች፣ ማህበር፣ ሌሎችም ድርጅቶች ባረጉት ተሳስበ ምክንያት ወንጀለኛ መቅጫ ህግ ተሻሽሏል። ቤተሰብ ህግ ተሻሽሏል። ድሮ ለማይታሰብ የነበሩ መብቶች አሁን ለሴቶች አለ። ግን ያው በህግ ዙሪያ ያለው ነገር እንዳለ ሆኖ ደግሞ ያለውንም ህግ ራሱ ማስከበር በጣም ብዙ ክፍተት አለ። ከዛ ውጭ በህግ ዙሪያ እኛ ጎደል የምንላቸው ነገሮች አሉ። ምሳሌ ፆታዊ ጥቃት ላይ በፊት ህጉ በወጣ ጊዜ እንደ ወንጀል ያልነበሩ ምክንያቱም በጊዜ አይደረግም ነበረ። እንዳፊት መድፋት፣ በቡድን መድፈር ህጉ አልተካተትም። እነሱ እንዲካተት እንፈልጋለን። ቤት ውስጥ ጥቃት ለብቻው እንዲወሳኝ እንፈልጋለን። ህጉ ላይ ክፍተቶች እኛ የምናያቸው አሉ። ነገር ግን አሁን የበለጠ ፆታዊ ጥቃት እንዳለ ነው የሚሰማል። አንድ ምሳሌ ሰዎች እኛ በጣም ስንከታተል የነበረው ጫ ሁለቱ አደጋ ያደረሰባት ሰው ታስሮ ነበረ። ሀረርሽ ነበረ። ክሱ እየሄደ ነበረው እና አሁን በነፃ እንደተለቀቀ ነው የሰማ ነው። ስለዚህ በፊት የነበረው የሆነ ነገር ሲያስደነግጠን በህግ ተከታትሎ የመያዝ እና የማሳሰብ ነገር እኳ የለም ድሮ ከነበረው እና የእውነት የሚያሳስብ ነገር ነው የሚጨንቅ ነገር ነው እና ምንም መፈጸም ላይ ፖሊሶች ጥያቄነት በጣም ቀንሷል። እኛ አሁን እንደ ሪፈራል የምንልከው ዋንስቶፕ ሰንተሮች አሉ። ዋንስቶፕ ማለት በአማርኛ አንድ መስኮት ነው የሚሏቸው ከፖሊስም ህግ አካልም ሁሉም ጋር እንዳይኬድ አንድ ቦታ የሚገኝበት ማለት ነው። ስለዚህ አንደኛው ሴንተር እንደዚህ አይነት ያለው አዲስ አበባ የጥሩነሽ ቤጂንግ ሆስፒታል የሚባል ቃሊቲ ነው። አንዷ ነርስ በአመት ውስጥ መቶ ሰማኒያ ኬዝ አይተናል አለች፣ ጥሩነሽ ቤጂንግ ሆስፒታል። ከዛ ውስጥ አስሩም አልተፈረደባቸውም ማለች ለዚህ ክስ መመስረቱ እውነት ትርጉም አልባ ይሆናል። ከመቶ ሰማንያ አስር ብቻ ወደ ፍርድ ሂደት ሄደው ከተከሰሱ አጥቂዎችን በጣም የልብ ልብ ሲሰማቸው ነው የምናየው። ሴቶችን የተሻለ ቦታ በቲዎሪ ደረጃ አድርሶ ይሆናል ይሄኛው የህግ አተገባበሩ በጥቃት ዙሪያ በጣም የኢትዮጵያን ሴቶች እየጎዳቸው ነው ያለው ብዙ ጊዜ በተለይም በማህበራዊ ሚዲያዎች ላይ የሴቶች መብት ንቅናቄዎች ወይም የፌሚኒዝም እንቅስቃሴዎች ምዕራባዊ አስተሳሰብን የሚያራምዱ ቤተሰባዊ ተቋምን ለመናድ የሚሰሩ የገጠሯን ሴት ያላማከሉ ተብለው ይተቻሉ በዚህ ዙሪያ ምን ይላሉ? ይህን ሀሳብ ለማስታረቅስ ምን መደረግ አለበት? ስላቀረብኩት ጥያቄ ተከታዩ ምላሽ ሰጥተውኛል። በአንድ በኩል በአለማወቅ ነው የሚደረገው። በአለማወቅ የእውነት ቃሉ የውጭ ቃል ስለሆነ ከውጭ መሆን አለበት። እኛን ሲያዩን የተማረን ሴቶች ነን፣ እኛን ሲያዩን ፕሪቪሌጅ ፖዚሽን ላይ ያሉ ሴቶች ነን። ስለዚህ በድፍን የመጥላት ነገር አለ። እሱም ደግሞ የሰውን የሰውን ማይንድ መክፈት የእውነት ከባድ ነው። ስለስራችን አትሌቲካዊትም ሆነ ሌሎች ንቅናቄዎች በጣም ትራንስፓረንት ነን። ሁሉ ስራችን በአማርኛ ነው። የኛ ቋንቋ የኛ ወርኪንግ ላንጎች አማርኛ፣ አፋን ኦሮሞና ትግርኛ ነው። ለምሳሌ እንግሊዝኛም አይደለም ወርኪንግ ላንጎቻችን። ወብሳይታችን ላይ ኢንፎርሜሽን አለ። ፕሮግራሞች መጥተው መሳተፍ በነፃ ነው፣ በአማርኛ ነው። ስለዚህ እኛ የምናስበው የምንችለውን ያህል አክሰስብል ነዋል። ስለዚህ ብዙ ሰው መቶ መጥቶልኝ አሁን አንቺ እንዳልሽኝ አይነት ነቀፋ ያካሂዱና ስንነግራቸው ግን እ ስላላወቅን ነበር ይላሉ። ስለዚህ አንዳንዴ የኢትዮጵያን ባህል ሆኖ ብዙም አይሰራ ሰው ብዙ ክሪቲሳይዝ ያደረጋል። ስለዚህ መጀመሪያ በጣም ይሰማን ነበር። አሁን እውነትን ለመናገር ብዙም እንትን አይለኝም። ብዙ ነገር ግን አስተካክ ለማታረቅ ያልሽውን ኦልሬዲ ያታረቅነውን ልነግርሽ እችላለሁ። መጀመሪያውም ሴታዊትም የሎ ሙቭመንትም ሴቶች የሰርሚስ ንቅናቄዎች በኢትዮጵያውያን ነው የተጀመሩት። ስለዚህ ባይደፍንሽን ኢትዮጵያን ፌሚኒዝሞች ናቸው። ፌሚኒስት የሚለውን ቃል ኢንሲስት የምናደርገው ለምንድን ነው? አለም አቀፋዊ ንቅናቄዎችም አባልነን እና ፌሚኒስት አሁን ሴታዊት የሚለውም ብዙ አይጠላውም። ልክ ፌሚኒስት ስንል ግን አይ እሱን ብትተውት ይሉናል። ግን ቢ ኦነስት ነው እሱ መተው ምክንያቱም ግሎባል ሙቭመንት ነው። ነገ ናይሮቢ ሲሄድ ፌሚኒስት ሆኜ እንደገና እዚህ ስመለስ ሴታዊት ልል አልችልም። እና ደግሞ ቃሉን መጠቀሙን የምናምንበት ምንድነው የትም ሀገር የወንዶች የበላይነት አለ። ኢትዮጵያ ብቻ ባህሪ ብለን እንቅ አድርገን የምናወራው የኬንያን ፔትሪያርኪ ያው ነው፣ የአሜሪካን ፔትሪያርኪ ያው ነው የአሜሪካን ፌሚኒስቶች ቋንቋን እንዳስተካከሉ ለምሳሌ እኛም የምናደርገው ነገር ነው። ስለዚህ እሱን እሱን ደግሞ ብዙ አናፍርበትም። ያው እኛ ሀገር ከሌላ መማር በጣም ስለምንጠላ እና በጣም የራሳችንን ብቻ ስለምናቅ ማለት ነው። ግን ስለሴታዊ ስላውራ እና ሴታዊትን ብቻ ስለሆነ በደንብ የማውቀው ሲቀር ሲፈጠር እራሱ የሴታዊት አይዲያ በኢትዮጵያዊነት ቃና ነው። እኔ በግሌ ፌሚኒዝም ከየት ተማርሽ ብቲ ከማንም ከውጭ ሰው ከመስማት በፊት ከአያቴን የተማርኩት ፌሚኒዝም ማለት ለእኔ በአስራ ሁለት በአስራ ሶስት አመቴ አያቴን ሳያት ሁለት ነገሮች ነው። አንደኛው ለሌላ ሴቶች መቆም ሴት ስለሆንኩ እራሴ ልብቃ ብቻ ሳይሆን ለሌላ ሴት መቆም፣ እሱን በጣም የተማርኩት ነገር ነው። ሁለተኛ ነገር ደግሞ ሴት ስለሆንኩ በታች ነኝ የሚለውን አለመቀበል ነው። ስለዚህ እነዚህ ሁለት ነገሮች አብዛኛው ኢትዮጵያዊ ፌሚኒስቶች ብትጠይቂያቸው ስለ አያታቸው፣ ስለ እናታቸው ይነግሩሻል እንጂ ስለ ግሎሪያ ስታይነም እና አሜሪካ ነገር ሄደው ስለተማሩ ፌሚኒስቶች አያወሩልሽም። ከልብ ስለሆነ ማለት ነው ከመጠ ይሄ የእኩልነት ንቅናቄ ስለዚህ ማታረጉን አታርቀነዋል ብለን ነው የምናስበው። እኛም የምንሰራበት አሁን የእህትማማችነት ፕሪንስፕል ለምሳሌ የኦሮሞ ገዳ ውስጥ ያለ ነው አዶዬ ይባላል ሴትና ሴት ሴት የመደጋገፍ ሲስተር ሁድ እንትንም እኛ አዶዬ ነው የምንለው። ስለዚህ ምንም የውጭ ነገር አይገባም ማለት ከባድ ነው። እንደዚህ ደግሞ የሚነቅፉት ሰዎች ፌስቡክ ላይ ስለ ቸልሲ እና ማንቸስተር ዩናይትድ የሚከራከሩ ሰዎች ናቸው። የውጭ ነገር ያልገባበት ነገር የለም። ኢትዮጵያ ግን ለማዳከም ሲሆን ይሄ የውጭ ነገር ነው ይሉሻል። ዴሞክራሲም የውጭ ሀሳብ ነው፣ ሶሻሊዝም የውጭ ሀሳብ ነው። ዋናው ነገር ግን ለኢትዮጵያ እንደሚሆን ኮንቴክስቹላይዝ አድርገነዋል የሚለው ነው እና እንዳደረግነው ነው የሚሰማኝ። በብዛት ከዛ ውጭ የምንጠየቀው ያው የፕሪቪሌጅ ነገር፣ እናንተ ምን ሆናችሁ ነኝ የገጠሯን ሴት የገጠሯን ሴት የሚለው ባይዘወይ በጣም ለማዳቅ የሚጠቀም ቃል ነው። ለሱ የሚሉ ሰዎች ብዙ ጊዜ ስለ ራስ የራስን መከራከር እንደ አክቲቪዝም ስለማያዩት ነው። እኔ ግን በግሌ የከተማዋ ሴት ችግር የላትም ብዬ አላምንም። ጾታዊ ጥቃት በጣም ለመስማት የሚዘገንን በየቀኑ እየሰማን ስለ ገጠሯ ሴት ብቻ ላስብ አልችልም። ለከተማዋ ሴት መቆም፣ ለራሴ መብት መቆም ራሱ ትልቅ ነገር ነው። ግን ይሄን ስል ደግሞ አናስበውም ማለት አይደለም እና በአብዛኛው ስራችን አሁን ከዚህ በኋላ የምንሰራው ሙቭመንት ቢልዲንግ ላይ ከአዲስ አበባ ውጭ ለመስራት ነው። ስለዚህ ሳናስበው ቀርተን አይደለም። ግን ደግሞ ይሄንን ስናደርግ ግን አሁን የምንሰራው ጥቃት ላይ ያተኮረ ወይም የሴቶች ፖለቲካ ተሳትፎ ላይ አትኩረን የምንሰራው ነገር እሱም እንደሚያስፈልግ በማመን ነው። ማለት ሴቶችን ወደ አመራር ለማምጣት አሁን ላይ እየተሰሩ ያሉ ስራዎች በተለይም የካቢኔ አባላት ወደፊት መምጣታቸው ይበል የሚያስብል መሆኑን፣ አሁንም ግን በአመለካከት ዙሪያ ብዙ ስራዎች እንዳሉ ይናገራሉ። በውክልናና ያው ቀላል ነገር አይደለም። ሴቶች ስልጣን ላይ ሆነው ውሳኔ ሲወስኑ ጥቅም አለው። ለብዙ ሴቶች መበረታታት ነው። ወጣት ሴቶች ሲያድጉ መሆን ችላለው የሚለውን ያሳየናል። ስለዚህ መልኩ የጠቅላይ ሚኒስትሩ ሹመት በጣም የምንደግፈው ጥሩ ነገር የሚያደርጉት ምን ያህል ሰጥተዋል የሚለው ብዙዎቹ በጣም ጥሩ ነገር ሲሰሩ ነው። ግን ዋናው ነገር ምንድነው? ከፆታ እኩልነት አንግል ስናየው ለምንድን ነው ሴቶች ለብቻቸው የሚጠየቁት? የሚለውን አሁን ዚ ብዙ ሚዲያ ላይ ይመስላል። እና ወንዶች በሚፈተሹበት ነገር አይደለም የሚፈተሹት ወንዶቹም እኮ ኩሉ እንዲሾመው በውድድር የተደረገ አይደለም። ብዙ ጊዜ ሴቶችን የመጠበቅ ነገር አለ። አሁን በተለይ በጣም በድረስ ስለሆነ ጠቅላይ ሚኒስትሩ ሽመው በአንድ ቤት ነው ሚገቡ እሚያቸዋ የሚል ነገር በጣም ነበረ እና ብዙዎቹ ግን በጣም ጥሩ ነገር ሲሰሩ ነው የምናየው። ከነሱ የበለጠ መጠየቅ ትንሽ አደጋ ያለው ይመስለኛል። እንደ ማንም ሰው ይሳሳታሉ። ወንድ ጥሩ፣ በጣም ጥሩ ያልሆኑ ሊኖሩ ይችላሉ። ግን የእውነት ወደ እኩል የምንመጣው መመዘኛውን ስናስተካክለው ነው። ሴቶች ላይ የበለጠ ፍተሻ መኖሩ ብዙ የሚጠቅመን ነገር አይደለም። እዚህም ደግሞ እንዲያደርጉ እንዲወድቁ መጠበቅ በጣም አለ። አሁን ለምሳሌ አንድ ምሳሌ የዲፌንስ መከላከያ ሚኒስትር መጀመሪያ ሲሾሙ ኢንጂነር አይሻ ነበሩ እና ያኔ የነበረው ውይይት በጣም ንደንቅ ነበር። እናእዚህ ሰዎች ለውስድ ና ምንጠቃለች እዚህ ቦታ ላይ መሆን ያለበት ወታ ነው የሚል ሀሳብ ነበራቸው። ነገር ግን ባናውቀው ነው እንጂ ከዛ በፊት እንዲሆን ይሄ የሲቪል ቦታ ነው። ምክንያቱም የሚሊተሪ የጦር ኃይል አዛዥ እና የመከላከያ ሚኒስትር ስለሚለያዩ እና ይህ የሲቪል ቦታ እንደሆነ ባለማወቅ ቃለሴቶች እማሆን ነገር እንደተሰጣቸው ከጠሩ በኋላ ሲነሱ በዛው ደግሞ ተቀጠለ ማለት ነው። በዚህ አመት ማገባደጃ ላይ ሊደረግ በታቀደው ሀገራዊ ምርጫ ላይም የተለያዩ የፖለቲካ ፓርቲዎች ከቃላት አጠቃቀም ጀምሮ ሴቶችን ማካተት እንዲችሉ የውይይት መድረክ በሴታዊት በኩል እያዘጋጁ ይገኛሉ። ሴቶች ወደ ፖለቲካ ተሳትፎ የሚለው ለሴታዊትም አመቱ የያዝነው ግብ ነው። ማርች ሀያ አንድ ላይ አንድ ሴሽን ይኖረናል። ሁሉንም ፖለቲካል ፓርቲዎች ጋር ዘናል እና ሴቶችን እንዲወክሉ ምክንያቱም አንዳንድ ፖለቲካል ፓርቲዎች እኳን አመራር ላይ በአባላት ደረጃ ራሱ በጣም ዝቅተኛ የሴቶች ቁጥር ያለባቸው አሉ ምንድን ነው እዛ ውስጥ ያለው ሹ ምንድንነው የሚለው ለመወያየት እየሞከርን ነው። ያው ሴቶች ጋም ክፍተት አለ። ምክንያቱም ፖለቲካል ፓርቲዎች ተጠይቂያቸው ሴቶች ወደ የሚመጡ ይሰራሉ የሚል ነገር አለ። ከዛ ሬዲዮት የምናውቀው ፖለቲካ ማለት መታሰር መገረፍ ስለሆነ ወደ ፖለቲካ ባይመጡ የሚገርም አይደለም። ግን ደግሞ አብዛኛው ስራ መሰረት ያለበት በፖለቲካል ፓርቲዎች ነው ብያስባለሁ። እና ሳንሳ አንድ ፐርሰንት ነገሪቷን ህዝብ እይታ ውስጥ ሳያስገቡ ፖሊሲ መቅረብ በኋላ መገለጫ የሚያዋጣቸው እንዳ አይገዛም እና ብዙዎቹ ማሰብ ያለባቸው ሴቶች እንዲመርጡ ለራሳቸው ከሆነ ሴቶች እንዲመርጡ ምንድን ነው ማድረግ ያለብን? ሁሉንም ፖሊሲያችንን ስንቀር ብሔርና ሃይማኖትን ብቻ ሳይሆን ማንነት መከፋፈያ አንደኛው የመጀመሪያው ፆታ ነው፣ እና ለሴቶች ምንድን ነው ጥያቄያቸው የሚለውን ነገር በስሜ ለራሳቸው የሚያዋጣቸዋል። ለምሳሌ የወር አበባ ጥናት መጠበቂያ በጣም ሁለት የተደረገ ሽ ነው አሁን አሁን ገና በአሁኑ ጊዜ ፕሬዚደንቷ በጣም ስለቆረቆራቸው እና እንደ ትልቅ ነገር ፕሮጀክት ቀርጠው የሰሩበት ስለሆነ ነው እንጂ በመንግስት ደረጃ ታክስ ላይ አይነሳም፣ እንደ ጤና አይታይም። ኮንደም በመጽሐፍ የሚከፋፈልበት ሀገር ጾታዊ ግንኙነት መፈጸም መፈፀም ምርጫ ሆኖ ግን የወር አበባ በየወሩ ያለ ምርጫችን የምናስተናግደው ነገር ሆኖ እንደንጽህና ጥበቃ ዙሪያ ምን ነገር ተደርጓል? አንድ ሁለት አመት ነው እኔ ፖለቲካል ፓርቲ ቢኖረኝ ለምሳሌ ለሴቶች በዚህ ላይ ይሰራለሁ፣ በነጻ እንድታገኘው አደርጋለሁ። ያው በእርዳታ የሚመጣ እኮ ሜኒዌይ እና ስለዚህ ኤዚታን የማስተካከል ነገር ሴቶችን የበለጠ እንዲሳተፉ የሚያደርግ ይመስለኛል እና ቋንቋን ማስተካከል ሁሉም ኢትዮጵያዊ ወንድ እንደሆነ አይነት አንተ ተነት አንተ የሚለውን ቋንቋ እንደ ሴቶች እንደ ወንዶች እንደ ህዝብ ይህን ነው የምንፈልገው። ስለ ወደዛ ፓርቲ ቻችን ንሳባለን እንሳባለን በዚህ ዙሪያስች ለውጥ ያየ ነው ከኢዜማ ነው። ኢዜማ በጣም ጠንካራ የሆነ ሶሻል ጃስቲስ የማህበራዊ ፍትህ መርሆ ስላለው እዛ ከዛ ል ጀንደር ጾታ እኩልነትን አትኩሮ እየሰራበት ነው። ይህም ደግሞ የምናውቀው እኛ ፖሊሲኛ ነው አበርክቶት የምናደርገው አስተዋጽዎችን ለኢዜማ ስለሆነ የምንሰራው ነገር ነው ማለት ነው። ይህን ስምንት ደግሞ ከሌላ ፖለቲካ ጋር እንሰራ ማለት አይደለም ከሁሉ ጋር የሚሰራ ዶክተር ስህን ሴቶችን ወደ አመራር ለማምጣትና ለማካተት ከፖሊሲ ቀረጻ ጀምሮ በደንብ ታስቦበት መሰራት እንዳለበት ይናገራሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ